ከማህበረሰብ ለማህበረሰብ በየዓመቱ የሚከበረውን የእናቶች ቀን ስናስብ በተለያየ ሁኔታ ውስጥ ሆነው ልጆቻቸውን የሚንከባከቡና የሚያሳድጉ እናቶችን ሁሉ እያሰብን ነው። በአሁን ሰዓት ከአንድ መቶ አውስትራሊያውያን መካከል አንዱ ወይም አንዷ ህፃን ኦቲዝም ኖሮባቸው ይወለዳሉ። እነዚህ ልጆች ኦቲዝም እንዳለባቸው ከታወቀ ጊዜ ጀምሮ በአብዛኛው እስከ ህይወታቸው ፍጻሜ አብሯቸው የሚዘልቅ ሁኔታ ነው። በልጆቹ ክህለ ተግባቦት፣ ማህበራዊ መስተጋብር፣ የትኩረት አቅጣጫ ላይ አሉታዊ ተጽዕኖን ተጽዕኖን ያስከትላል። እንዲሁም ያልተለመዱ ባህሪያትን ለምሳሌ በአንድ ቦታ መወሰንን ወይም ደግሞ አንድ ነገርን ደጋግሞ መስራትን፣ ከሌሎች ጋር አለመቀላቀልን የሚመርጡ ሊሆኑ ይችላሉ። አንድ ህፃን ኦቲዝም እንዳለበት ከታወቀ እስከ ህይወት ፍጻሜው ወይም ፍጻሜዋ የሚዘልቅ ስለሚሆን ወላጆችና ቀሪው የቤተሰብ አባላት በሙሉ ህይወታቸውን በተለየ አቅጣጫ እንዲኖሩ ምክንያት ይሆናል። ምንም እንኳን ችግሩን ሁሉም የቤተሰብ አባላት የሚጋሩት ቢሆንም በተለይ ወላጆች ከዚያም አለፍ ሲል እናቶች ላይ ያለው ጫና ከበድ ይላል። የዘንድሮውንም የእናቶች ቀን ምክንያት በማድረግ በተለይ የተለየ እንክብካቤና ትኩረት ከሚያሻቸው ልጆች እናት መካከል ከሆኑት ከአንዷ ጋር ቆይታ አድርገናል። ወይዘሮ ፈትለወርቅ ጎልማሜ ይባላሉ። የሜልበርን ነዋሪ ሲሆኑ ልጃቸው ሳሙኤል ገና የሁለት ዓመት ጨቅላ ሆኖ ነበረ ኦቲዝም እንዳለበት የተነገራቸው። ይህንን ዜና መስማት እንደ እናት ምን ያህል ከባድ እንደነበረ ወደ ኋላ መለስ ብለው አስታውሰው ገልጸውልናል። ኦቲስቲክ ነው ለማለት ያበቃን ምክንያት በቻይልድ ኬር ነው። ቻይልድ ኬር በልጅነቱ ነው የገባ ሲያወት ከልጆች ጋር ተደባልቆ አይጫወትም፣ ብቻውን ነው ሁሌ ማለት ነው። እና ምግብ ሲበሉ ደግሞ አብሮ መቀላቀል አይፈልግም፣ መብላት አይፈልግም። ያ ያ ችግር ስለነበረ ይሄ ልጅ የሆነ ችግር ሳይኖርበት አይቀርምና መታየት አለበት አሉኝ ማለት ነው። ከዛ እኔ እንደዛ ሲሉኝ፣ ያው እኔ ሰምቼም አላቅም አይቼም አላቅም፣ ለወዲያው ቸገረኝ። አንድ ዶክተር ነበረን ሄድኩኝ፣ አማከርኩት። በዛ ላይ አይናገርም፣ ሰውዬ ውስጥ ጠይቀው የኔ ልጅ የፈታው በሁለት አመቱ ነው። ምንም ችግር የለውም። አ የዛኔ ሁለት አመት አልሞላውም ነበር እና ምንም ችግር አይኖረውም ምናምን አለኝ እና ያው ቻይልድ ኬር ብዙ ነገር እያረጋል። አሸዋ እንትን ይላል ምናምን እና እሱን ስነግረው ሰውየው ደግሞ ተጠራጠረው መሰለኝ። ከዛ ቢታይ አለኝ ማለት ነው። ቢታይ ምን ይመስልሻል ሲለኝ እኔ ደግሞ አገር ቤት ሊሄድ ስለነበረ አይ አሁን እንኳን መጀመሪያ ደርሼ ልምጣ ምናልኩት እና ሄድኩኝ። ያው ደርሼ ስመለስ ኦልሬዲ ሁለት አመት ሞልቶት መጣን ማለት ነው። ከዛ መታየት አለበት ተባለ። ቻይልድ ኬሩ ቡክ እናርግለት ብለው ነበር ማለት ነው፣ በሮያል ችልድረን ከዛ እነሱን በቃ ፈቃዴን ሰጠኋቸውና ሄድኩኝ። ከአገር ቤት ስመጣ አምስት ቀን ቀርቶታል፣ ቡኪንጉ ማለት ነው። ሴትዮ ዋጋ እና ልክ ሴትዮዋጋ ዋጋ ስንሄድ ልክ ገና ስታየው ነው ያወቀችው። እኛ በዛ ሰዓት ስለ ኦቲስቲክ የምናውቀው ነገር የለም። ከዛ እኔ መወሰን አልችልም፣ ግን ይሄ ልጅ ኦቲስቲክ ነው አለች። ግን ሮያል ቺልድረን ሪፈር አድርገዋለሁ እነሱ አሲስት ያደረጉታል፣ እና መታየት አለበት፣ ግን በእኔ ኦልሬዲ ኦቲስቲክ ነው አለች ማለት ነው። ያው እኛ ለወዲያው ተደናገጥን፣ አናቅም ስለ ኦቲስቲክ። ያው በኢንተርፕሬተር ጠራው ከዛ በአንድ ተፋይ ተርነት አስረዳችን። ማለት ነው እና በዛ ሁኔታ ነው የታወቀው። ከዛ እነሱ ከዘጠኝ ወር በኋላ ደረሰው እና አርቲስት አደረጉት። ከዛ ያው ኦቲስቲክ መሆኑን ተናገሩ። ያው ኦቲስቲክ ዲስኦርደር ነው የእሱ ተብሎ ተወሰነ። ማለት ነው ካተል ጀመርም ማለት ነው። ይሄ ለወዳው ለመቀበል በጣም ከብዶኝ ነበረ። እንዲህ አይነት ነገሮችን መቀበል ይከብዳል ከሀይማኖት ጋር እናገናኘዋለን ወይ ከባዕድ አምልኮ ጋር እርዳታ ከመሻት ይልቅ እነዚህ አካባቢዎች የመሄድ ሁኔታ አለ እና በእርስዎ በኩል የነበረው ነገር ምን ይመስል ነበረ አዎ ለመጀመሪያ ጊዜ በጣም ከብዶ ነበረ ለመቀበል ምልሽ ተሰምቶ አይታወቅም ማለት እኔ እንጃ እኔ ሜልበርን ውስጥ እኔ የመጀመሪያ የሆንኩ ይመስለኛል በሰአቱ ማለት እንግዲህ ሊኖሩ ይችላሉ ግን በሰአቱ እኔ ብቻ የሆንኩ ነው የመሰለኝ በጣም ነበር የከበደኝ ለእኔ ለመቀበል ማለት ለወልፋ ፋሚሊው ማለት ነው። አንዱ ማቃት ቤተሰብ አይ የኔም ልጅ እኮ እንደሱ ነው ብላ በቃ እሷናት እንደ ሞር ያጽናናችን ማለት ትችላለህ። እንግዲህ ከዛ በፊት እኔ አላቅም እና ላገኘው ቶሎ ነው በቃ ማወራው የነበረው ማለት ነው። እና በጣም የከብተኛ በጣም አለቅሳለሁ፣ እንቅልፍ አይወስደኝም። ልጁን በጣም ይሮጣል። ከዛ በኋላ ድሮ የልጅነት ነው ብዬ የማስበውን አሁን ሁሉ ነገር የሚያደርገውን ወደ በሽታው እያደረግኩት መጣው ማለት ነው። እና እኔን በጣም ነው የጎዳይ፣ ከሰውነቴም፣ ከአይምሮይም ከሁሉ ነገር ማለት ነው። እና ለእኛ በጣም ከባድ ነው ለመቀበል፣ ለመጀመሪያ ጊዜ ግን እየቆየሽ እየቆየሽ የየሰውን ስታይ ምን ስት ምሽ ልጅቷ በጣም አቅናንታኛለች እና የኔ ልጅም እንደዚህ ነው እና አይዞሽ፣ ይኸው የኔ አሁን እንደዚህ እየሞከረ ነው፣ እኔ ለሰው ስላትናገርኩ ነው እንጂ ምናምን ብላ በቃ በጣም ብዙ ታሪክ ትሪት ታደረገኝ ነበር እና የእሷንም ሳይ በቃ የሌሎች ልጆችም ያው በዛው ስለምትሄጂ ስለማይ ያው ትንሽ እየለመርኩት እየለመርኩት መጣው እንጂ በጣም ይጎዳል። በጣም ለእኛ ባህል በጣም ከባድ እንደዚህ አይነት ነገሮች ሲፈጠሩ ቤተሰቡን በሙሉ ነው የሚነካው፣ አባት፣ ታላቅ ወንድምን፣ እህትም ታናሽም ካለ በአጠቃላይ የቤተሰቡን አባል እንዲሁም ደግሞ ማህበረሰቡን ሁሉንም ነው የሚነካው። እና እንዴት ተቀበላችሁት? በአጠቃላይ እንደ ቤተሰብ፣ በተለይ ወንድሙ ምን ይመስል ነበር አቀባበሉ? ያው ወንድሙ ህጻንም ስለነበር በዛ ሰዓት ምልሽ ብዙም ያውቀው ነገር የለም እያደገ ሲመጣ ነው ያወቀለት ችግሩን፣ እንጂ አያውቀውም። እኔና አባቱ ግን በጣም ነው የተጎዳም ማለት ይቻላል ለመቀበል በጣም በጣም በቃ ብሶ እኔ ሳሌ እኔ ልነግርሻችሁ ከሰውነት ጎዳና ወጥቼ በቃ በጣም ብዙ ነገር ማለት ይቻላል። ሰው ሲወራ ቀላል ይመስላል እንጂ በጣም ከባድ። እኔ በቃ የተጽናናሁት ማለት ትችላለሁ ልክ ትምህርት ቤት ሲገባ ከሱ የባሰ ልጆች ሳይ ነው በቃ ልክ ፕሬፕ ሲጀምር ነው በቃ በጣም እንትን ያልኩት ማለት ትችላለች። እና ኢትዮጵያም ሄጄ ነበረ። ኢትዮጵያ ሄጄ አንድ የምናውቀው ዘመዳችን ነበር የሆሊስቲክ እንትን ያላት ሴትዮ ጋ ይዞ ሄደ ማለት ነው እና እሷ ጋር ሄደን በቃ እሷ የመከረችኝ ምክር ለወዲያው መቀበል ቢያቀተኝም ግን የመከረችኝ ምክር እያስታወስኩት እያስታወስኩት ስመጣ ምሽ ልጇንም አይቼዋለሁ። ወይዘሮ ዘሜኑስ ማለት የመጀመሪያዋ ናቸው። እሳቸውም ኢትዮጵያ ውስጥ እንደዚህ የኦቲስቲክ ማዕከል ሲከፍቱ ማለት ነው። ልጁ ሲዘል ሲጫወት በቃ ደንበኛ ሳሚ ነሚመስል ማለት ትቻለች። በቃ ያው ትልቅ ነበረሱኝ ኛ ትንሽ ነው ኦፊሷ አስገብታን በቃ ልጁን እያየ ነው በቃ እንደዚህ ነው በቃ የመከረች ምክር ኤንጅን እንዳለ ቆጣሪው ቤትሽ ያለች በቃ እና ብዙ ምክር መከረች ማለት ነው። ከዛ ከተመለስኩ በኋላ ግን እሷ የመከረችኝን እያስታወስኩ እንደገና እንደመጣን ከኢትዮጵያ በሁለተኛው ዙር ነው ሄደን እሷን ያገኘናት። እንደመጣን ደግሞ ፕሬፕ ሲጀምር ሶስት ልጆች ይዛ የምትመጣ ሴትዮ ነበረች ወንዶች ማለት ነው እና እንደገና ደግሞ በውልቸር የሚሄዱ ልጆች ሳይ በሶ ነገር ተገጥሞላቸው መዋጣ ቅጧቸው እነሱ እነሱን ሳይ በቃ በጣም እንዴ የእኔ ምን ሆነ አልኩ ማለት ነው እና ስፒቿ ራሷ እሱ እኮ በራሱ ዓለም አለችን። እሱ በራሱ ዓለም እኮ ደስተኛ ነው። እናንተ ናችሁ አሁን ለእሱ የምትጨነቁት እንጂ እሱ በራሱ ዓለም ደስተኛ ነው። እና ምን ሆነ ይሄ ልጅ አሁን ምን ሆነ ብላችሁ ነው እንደዚህ የምትሉት? እና ራሳችሁ ማረጋገጥ አለባችሁ ብላ በቃ አንድ ቀን መከረችን ማለት ነው። ከብዙ ሰው ምክር እየቆየች ስትሄጂ፣ የተለያዩ ልጆች እያየች ስትመጪ፣ ያው የምልሽ የእኔ ልጅ ደህና ነው እያልሽ ትመጫለሽ። በቃ ከሌላው ጋር እያወጣጠሽ ትመጪ ማለት የሌሎቹን ማየቴ ለእኔ እያዝናናኝ እያዝናናኝ የለመድኩት ነው የመጣሁት ማለት ትችላለች። በቃ እና እኔ ራሴ የመጀመሪያ አውቲስቲክ ልጅ ይመስለኛል በሜልበርን በመድኃኒዓለም ውስጥ እኔ የመጀመሪያ ልጅ ነው ብዬ ነው የማስበው። ለምን የማንም ልጅ ታውቆ አያውቅም። ከዛ በኋላ የከሌ ልጅ ይሉኛል፣ የከሌ ልጅ ይሉኛል። እና ያ ያ በቃ ምልሽ ራሴን እንዳበረታ እንዳጠነክር በቃ ነው ያደረገ ማለት እና እቤት ደግሞ ተዘግቶ እንዲቀመጥ ስለማልፈልግ ነው ያን ሳፈር እያደረኩ በተክርስቲያኑ ወስደው ምንም ብለው ብዙ ነገር ሳፈር ታደርጊያለሽ። ሰዎች ብዙ ነገር ይሉሻል፣ ብዙ ነገር አለው፣ በዛ ሰዓት ማለት ነው። እና ያን ሁሉ አልፈን አሁን ያው ደረጃ ደርሰናል። ወደፊት ደግሞ ያው እንግዲህ እግዚአብሔር ያውቃል። ሳሚ ወደ አስራ ሶስት ወደ አስራ አራት ዓመቱ እየሄደ ያለ ልጅ ነውና ህይወቱ ምን ይመስላል? እነዚህ ያለፉት አስራ ሶስት ዓመት ጉዞዎች ምን ይመስላሉ? ምንድን ነው የሚያስደስተው? ጊዜውንስ እንዴት ነው የሚያሳልፈው? የተለየ ትምህርት ቤቶች የሚባሉ አሉ ለነሱ የሚዘጋጁና እዛስ ያለው እንቅስቃሴ ምን ይመስላል? በልጆ በኩል ጀመሪያው ስፔሻል ስኩል ሜዲን ስፔሻል ስኩል ነው የጀመረው ከፕሬፕ ማለት ነው ከፕሬፕ እስከ ትዌልቭ ነው የሚቆዩት እዛ ትምህርት ቤት ማለት ነው አስራ ስምንት ሲሞላቸው እና ያው እዛ ጀመረ። ያው በትምህርት ቤት ምንሽ ጥሩ ነው አመሉ ከከባይ ከልጆች ጋር አይጣላም አን አይነካም ማንም ሰው አይነካም በአጠቃላይ። እና ከአስተማሪዎች ጋር ያው መተሻሸት ምናምን ምናምን ነው እንጂ ሌላ ምንም የምንችለውም እና በጣም ነው የሚወዱት። እና በቃ ሀብቲ ነበረ ያው እንደዛ ነው። አሁንም እየተቀጠለው ማለት ነው እንግዲህ እስካሁን እስካለ ድረስ አሁን እንግዲህ ወደ ስምንት ያክል መሆኑ ነው እንግዲህ አሁን ሲቆጠር እየተቆጠረ ሲሄድ እለት ቤት ውስጥ ውስጥስ ምንድን ነው የሚወደው? ምንድን ነው የሚያስደስተው? ለምሳሌ አሁን በዚህ ኦቲስቲክ የሆኑ ልጆች ተደጋጋሚ የሆኑ ስራዎችን የመስራት ነገር አለ። ለምሳሌ አንድ ነገር መጽሐፍ ከጀመሩ ቀኑ ሙሉ ሲጽፉ መዋል፣ ወይ ሂሳብ ነገር የሚሰሩ ከሆነ ቀኑ ሙሉ ሲሰሩ መዋል። ሳሚስ ምንድን ነው የሚወደው? ሳሚ የሚወደው መዝሙር ብቻ ነው የሚሰማ። በቃ እሱ በፊት ያው ሞባይል ነው፣ ከሞባይል በፊት ያው ካሴት ነበር። ታርሳውስ እንደሆነ ዲቪዲ ነበረ። በዲቪዲ ያው ኤፒሲቱ ነበር በፊት ከኤፒሲቱ ወደ ዲቪዲ መዝ መዝሙር ገባ ማለት ነው እንግዲህ። በቃ በየሰው ቤት ሲሄድም ሰብስቦ ነው የሚመጣ። ኢቨን የመዝሙሩንና የአለማዊውንና የመንፈሳዊውን ለይቶ ያውቀዋል። ኢቨን ሰው ቤትም ሄዶ በቃ የመዝሙሩን ስብስብ አድርጎ ካልወሰብኩ ነው እና ከቤትም ሲሆን ደግሞ የመዝሙሩን ሰብስቦ ነው ሰው ቤት መሄድ የሚፈልገው። በዛ ሰዓት ያው ሞባይል ብዙም አልነበረም። ከዛ ደግሞ ሞባይል ሲመጣ ያው በሞባይል እንደገና አይፓድ ተገዛለት። ወደ አይፓዱ እያስቸገረ ሲመጣ አይፓድ ገዛል። ከዙን ሊለየው የማይፈልገው ወይ አይፓድ ወይም ሞባይል ነው። በቃ ዩቱብ ከእንትን እንዲለይ አይፈልግም። ራሱ ይከፍተዋል። ይሄንን የሚያውቃቸው መዝሙሮች ወይስ እናንተ ናችሁ የምታደርጉለት? መዝሙሩን ከአለማዊው ለይቶ ነው ራሱ የሚያወጣው። የዲቪዲ ካሴት ጽሁፉንና ስዕሉን አይቶ ይለያል። በቃ አለማዊውን ከመንፈሳዊ በጣም ነው ለይቶ የሚያውቀው። አማርኛ ፊደል ደስ ይለዋል። አማርኛ የሆነ ነገር ብቻ በአጠቃላይ በጣም ነው ንትን የሚለው። ላንደር ማየት ይወጣል፣ በፊት ማለት ነው እና ያው እንደዛ እያለ አሁን ያው አይፓድ ነው ያው አሁን ታብሌት አለች አይፓድ ተሰብሯል እና ያንን በታብሌቷ አሁን መዝሙር ቁጭ ብሎ ነው በቃ ቀን ሙሉ ማለት ሰው ቤት ሲሄድ፣ አሁን መስ ግዴታ ኢንተርኔት ያለው ቤት መሆን አለበት፣ ወይ ሞባይሉ ያለው መሆን አለበት ዋይፋይ። አለበለዚያ ደግሞ ኢንተርኔት ያለው ቤት ሄደሽ እዛ ግዴታ አስተራርገሽለት ነው መቀመጥ የሚፈልገው እንጂ አለበለዚያ ሰላም አይፈል ትምህርት ቤት ሲሆን ትምህርት ቤት ያውቃል። ታብሌቱን ይከፍታል ጠዋት ይወጣል። ከትምህርት ቤት ሲመጣ ይይዛታል ይበል በሚተኛ ድረስ በሕክምና ባለሙያዎቹ በኩል ያላቸው ምክር ምን ይመስላል? እስከ ህይወቱ መጨረሻ ድረስ የሚሄድ ነው ወይስ የሚሻሻል ነው? ምን የነገሯችሁ ነገር አለ? ለወደፊቱ ያው የእሱ ሚሻሻል አይደለም ዲስኦርደር ስለሆነ አንዳንድ ነገሮችን ራሱ እንዲያደረግ ለማድረግ ማሳየት ነው እንጂ ያው እስከ ህይወቱ ድረስ አብሮት የሚኖር ነው። ቤት ውስጥ ለምሳሌ አንዳንድ ነገሮች፣ ልብስ መልበስ፣ ምግብ መብላ ይችላል በራሱ ልብስ መልበስ አሁን ኮድን ወን ጃኬቶች ምናምን ከሆኑ ያውቀዋል፣ ወደኋላ እንደሆነ ማለት ነው። ግን ካልሆኑ የፊቱን ወደኋላ ኋላ የኋለ ሙስፊት ምናምን አርገ ነው የሚለው ሰው ያው በቃ ምልስ ካልሲ ስሰጡ እንዲሞክር ያው ግዴታ መሰጠት አለበት። ያደል አሁን ሱሪ ምናምን ገመድ ካለው ምናምን ያውቀዋል ከፊት መሆኑ ከሌለው ግን አያውቀው ያንን ያንን ያው ማስተማር ነው። ይመጣል፣ ወቅት ይመጣል ምናምን ያው ብዙ ነገር ያው በማስተማር አሁን ከፍ እያለ ሲሄድ ደግሞ አይ ኮንታክት አለው። በፊት አይኮንታክት የሚባለው ነገር በአጠቃላይ አልነበረው መጀመሪያ ጊዜም ማለት ነው። አሁን በደንብ ያልሹን አይን አይን እያየን በደንብ ነው የሚያወራ። የምትሆን ኮፒ ይበል እንጂ አንደርስታንድ እያደርጋለው በፊት ሴቱ ሁሉ ስለሚል በቃ በደንብ ነው አሁን ኮፒ የሚያደርገው። ጥሩ ነው፣ ግን ያው ይሄ አብሮ የሚኖር ነው በቃ ወንድ ልጅ እናቱን ይወዳል ይባላል። ና ለቤተሰብ ሁሉም ልጅ እኩል ነው፣ በተለይ ደግሞ ለእናት። ና ሳሚ፣ እንዴት ነው ፍቅሩን የሚገልጸው? ለእርስ እንዴት ነው ያለው ስሜቱ፣ ምን ይመስላል? ተለያይታችሁ ስትገናኙ፣ ከትምህርት ቤት ሄዶ ሲመለስ፣ ምን ይመስላል ፍቅር አገላለጹ? ሲያገኘኝ ሀብ ያረገኛል፣ በካቅቅር ነው የሚያረገኝ ካመሻው እስከምመጣ ጊዜ ድረስ አይተኛም። ወይ አባቱ ኖሮ ተኛ ተብሎ ካልተኛ በስተቀር በተረፈ ሳይተኛ ቁጥሎ ነው የሚጠብቀኝ። ከሰኞ ሰብ ያው ትምህርት ቤት ማለት ቅዳሜ እና እሑድ ሲሆን ከንጥፎ ሲነሳፈል በድሮ የሚመጣውን ጊዜ ድሩን ነው ቀሎት እናደርጋለን። ከዛ ሲጨርስ አሳድን ይዤ ይመጣል ከዛ ቀጥ ብሎ እኔ አልጋ ውስጥ ነው የሚገባ ማለት ነው። እና ያን ያህል ነው በ ከኔ ጋር በጣም እስታክ ነው ማለት ነው። እናትነት ለሁሉም ከባድ ነው። በተለይ ደግሞ እንደዚህ አይነት ችግር ያለባቸው ልጆች ሲኖሩ፣ ቲዝም ያለባቸው የተለያዩ ሕክምና ችግር ያለባቸው ሲኖር ከባድ ነው። እና የእርስዎን ሕይወት በምን መልኩ ቀየረው? የሳሚ የተለየ ልጅ ሆኖ መፈጠሩ በጓደኝነት ሕይወቱ ላይ ሊሆን ይችላል፣ በማህበራዊ ሕይወቶ ሊሆን ይችላል፣ እምነት ቦታዎች በመሄድ የዕለት ተዕለት እንቅስቃሴውን በምን መልኩ ቀየረው? ያው እየተወሰነ ይቀይራል። ግን ያው እኛ ኢትዮጵያኖች ያለውንን እንረዳዳለን። የአባቱም ዘመዶች አሉ፣ ምልሽ ጓደኞችም አሉ፣ ይረዱናል። ለእኔ ለዚህ ቦታ የተወሰነ ጊዜ ጎትቶኛል። ለምን እንደዛ በሚያደርግ ሰዓት ይሁን በተክርስቲያን ሰዎች ይናገሩታል። አንቺ ልጅን እንደዛ ታርጊ ምናምን የሚሉ ነገር ሰዎች አሉ። ያ ያ ነው ሀርት የሚያደርግሽ እ የልጁ ሳይሆን የሰው ብዙ ጊዜ ሀርት ያደርጋል እና አንደርስታንድ አርገ ውስጥ ደግሞ አንዳንዶች ደግሞ እነሱን ደግሞ ስታይ ትጥናኛለሽ። ግን ደግሞ አንዳንዱ ስታይ ደግሞ ለወዳው ታለቅሳለች ምናምን ያው በማልቀስ ነው። ብዙ ነገሩ በማልቀስ ይወጣል ብሶትሽ። ብሶትስ ብሶቴን የማወጣው በማልቀስ ነው። ከዛ በኋላ ደግሞ እግዚአብሔር የሰጠኝ ነው በቃ ምናም ዬ ደግሞ ራሱ እንደገና ጥናም ዬ ማለት ነው። እና ለማህበራዊ ህይወት ምንስ እግዚአብሔር ይመስገን በቃ መሌ እስፖንሰር ያደርጋቸው ሰዎች ስለነበሩ እነሱ እነሱ ይረዱናል። በቃ እኛ እንይዘዋለና እንጂ ምናምን እኔ አሁን አይተሽኛል። ከማንም ሰርግ ቀርቼ አላገባም። አሁን ደግሞ ወንድሙ ደርሷል እንደዛ እየተባለ እኔ ከማህበራዊ ህይወት አፌክት ያደረገኝ ነገር የለም። ያው ስለምንተጋገዝ ማለት የተለየ እርዳታ የሚፈልጉ ልጆችን ሀያ አራት ሰዓት ሙሉ ብቻ መንከባከብ ይከብዳል። እና በተለይ ደግሞ እዚህ አውስትራሊያ ያለው ተጠቃሚነት ምን ይመስላል? በአሁን ሰዓት ያው አሁን አንደሬን ዲያይስ ውስጥ ነው ያለው ነው። ከሶስት አመት በፊት ነው የገባው ኮሮናው ምክንያት ብዙ አልተጠቀመበትም። በዛኛው ጊዜ ደግሞ በኤንዳይ ስር ስለነበረ ብዙ ያው ድርጅቶች ማግኘት አልተቻለም። ሁለቱን አመት አልተጠቀመም። ግን ያው በዚህ አመት ከኤንዲኤስ ወተን በግል ተደርጎ ማለት ነው፣ በሌላ ኤጀንት ተደርጎ ገንዘቡ አሁን ጥሩ እያገኘ ነው ያለው በኤንዲኤስ ስር ማለት ነው። እስፒቾችም ይመጣሉ፣ ኦቲም አለችው፣ ብሄቪየር ሳፖርትም አለ። ያው አንዳንዴ ስለሚበሳጭ አለችው ይመጣሉ፣ ኬር ወርከሮች ይመጣሉ። ባለፈው እንደውም ስኩል ሆሊ ደይ በቃ ስድስት ቀን በሳምንት ነበር የሚመጡ። የአመቱን የበኮሮና ግተን የተባለውን ለማጣጣት ተብሎ ስድስት ቀን ነበር ሲወጣ አይነበረም ማለት ነው። አሁን በዚህኛው ፈንድ ደግሞ በሳምንት ሶስት ቀን ያው ይዘውት ይወጣሉ እና ያው ጥሩ ነው። አሁን የሚያገኘው እንትን ያው ትምህርት ቤት ከጠዋት ናይን ኦክሎክ እስከ ትሪ ኦክሎክ ይቆያል። ባስ ነው ከሰፈር የሚወስደው። በቃ ምልሽ ጥሩ ነው። አሁን ሴትልም እያረገ ስለሆነ እኔ አሁን ተረጋግቻለሁ። ምልሽ አሁን ዲሴብል ልጅ ያለኝም አይመስለኝም እስከ ጭራሹ ያለሽ በቃ ምልሽ ያው ለወደፊቱ የወደፊት ህይወቱን ሳስበው ነው እንጂ ትንሽ ፊልም ማረገው ያለኝም አይመስለኝም። አሁን እንደ ድሮ አያስቸግርም፣ እንደ ድሮ ብዙ አይሮጥም። በቃ ምልሽ የምትንየውን ይሰማል እና ያ ያ ስለሆነ ምልሽ አሁን ዲሴብል ልጅ አለ ብዬ ለጭንቅላት አልነግረውም በቃ። ግን ለወደፊቱ ህይወቱ ሳስብ እኔ ሳልኖር ሳልኖር ምና የሚለውን በቃ የእናትነቴን ሳስበው ትንሽ ፊል አረጋለሁ እንጂ ምልሽ ጥሩ ነው ያለው። በቃ ፍቅር ነው እሱ አሁን በቤቴ እኔ ፍቅር ነው በቃ ሳይ በቃ ስንወጣም አብረን ስለሆነ ስለማይለያኝ በቃ እግዚአብሔር የሰጠለት ሊሆን ይችላል በቃ ብዬ ነው እግዚአብሔርን ማመሰግነው። ግን ያው የወደፊቱን ስታስቢለት እሱ ትንሽ ጭንቀት አለው። እግዚአብሔር ያውቃል። ሁሉ በዚህ አጋጣሚ ኦቲዝም ሆነው የሚወለዱ ልጆች ያሉባቸው አሉና ና የእናቶች ቀንን ምክንያት በማድረግ የሚያስተላልፉላቸው መልእክት ምን ይመስላል? አስራ ሶስት አመት እንግዲህ ወደ አስራ አራት አመት እየተጠጋሁት ነው። ኦቲዝም ያለው ልጅ ይዘው አሳድገዋል። ና እርስዎ ከልምዶ የሚያስተላልፉላቸው መልዕክት

ጥሩ ነው። ያው ኦቲስቲክ ላላቸው ልጆችም እንትን ምነ ያው መጠን ላይ ነው ጠሊዮ እግዚአብሔር መለመን ቤትን ክፉና ደጉን ቢለዩ ልጆቹ ደስ ይላል። እግዚአብሔር ከፈቀደ ማለት ነው። የሚጎዳቸውንም የሚጠቅማቸውን ቢለዩ ደስ ይላል። ደግሞ ካልፈቀደ ደግሞ እኛ እስካለን ድረስ ያው ያለን ኃላፊነት መወጣት ነው። ሳሚ ምን ሰጥቶት ያውቃል። ለእናቶች ቀን ካርድ ያሰሯቸዋል ትምህርት ቤት ለማዘርስ ደይም ለፋዘርስ ደይም ለክሪስመስ ለኢስተርም ለምንም በቃ ማልካርድ ይሰራሉ ራሳቸው የቸከቸኩበትን የሚሸጡት ስኒዎች አሉ፣ በቃ የሻይ መጠጫ የምናምን። ያው እሱ ሳይሆን የሚመርጠው እነሱ መርጠው ሳንቲሙን ትልኪያለሽ፣ ይልካሉ ማለት ነው። ስሜቱ ምን ይመስላል? ወይ በጣም ደስ እሱ የገዛውን እቃ አምጥቶ እናቶች ቀን ብሎ ሲሰጥ የሚሰጠው ስሜት ምን ይመስላል? በወርሳው ተደርጎ ነው የሚመጣ እሱ ምንም ቦታ አይሰጠውም። ግን ያው እኛ ፎቶ እናነሳዋለ ሲሰጠይ ማለት ነው እንጂ አስቦት እንደዛ እንትን አይልም። ያው እንደ ሌሎች ልጆች አይደለም ምልሽ። ያው ደስ ይላል። ግን ወይዘሮ ፈትለ ወርቅ ጎልማሜ ይህንን በጣም የልቦ የሆነውን የቅርቦ የሆነውን እና አንዳንዴም ለመናገር የሚከብደውን ነገር ፈቃደኛ ሆነው ደፍረው ወጥተው ልምዶትን ስላካፈሉን በጣም ነው የምናመሰግነ ነው መልካም የእናቶች ቀን እንዲሆን ልዎት ምኞታችን ነው። ማርትዬ፣ እንግዲህ እኔም በጣም አመሰግናለሁ። ለመላው እናቶች እንኳን ለእናቶች ቀን በሰላም ና በጤና ደረሳችሁ ላለሁኝ መጪውን አመት ደግሞ በሰላም ያደርሰን አገራችን ኢትዮጵያም እንግዲህ ሰላም ያድርግልን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን በመላው ዓለም ለምትኖሩ እናቶች በሙሉ እንኳን ለእናቶች ቀን አደረሳችሁ እንላለን ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል።